ዶቼቨለ ለዘንድሮ የመናገር ነጻነት ሽልማት የመረጠው ሴዳት ኤርጊን የዶቼቨለ ዋና ስራ አስኪያጅ ፔተር ሊምቦርግ እንዳሉት ቱርክ ውስጥ ነጻ ዘገባ ለማቅረብ ለማቅረብና የፕሬስ ነጻነትን ለማስከበር የሚታገሉ በመቶዎች የሚቆጠሩ ጋዜጠኞችን እጣፈንታ ይጋራል። ኩሪየት የተባለው ታዋቂው የቱርክ ጋዜጣ ዋና አዘጋጅ ሴዳት ኤርጊን የቱርክን ፕሬዚዳንት ረቼፕ ታይፕ ኤርዶሃንን ዘልፈሃል ተብሎ ክስ ተመስርቶበት ካለፈው መጋቢት አንስቶ ፍርድ ቤት እየተመላለሰ ነው። አቃቤ ሕግ ሴዳት ኤርጊንን የከሰሰው በዚህ ዓመት በመስከረም ወር ፕሬዚዳንቱ የኩርድ ሚሊሻዎች በቱርክ የጸጥታ ኃይሎች ላይ ጥቃት ካደረሱ በኋላ ስለሰጡት መግለጫ በጻፈው ሀተታ ምክንያት ነው። አቃቤ ሕግ ኤርጊን በመግለጫው ቀልዷል ሲል ነው የከሰሰው። ኤርዶሃንን ዘልፋቸዋል ተብለው የተከሰሱ ሌሎች ጋዜጠኞችም አሉ። ኤርጊን መጋቢት አጋማሽ ላይ ፍርድ ቤት በቀረበበት ወቅት በሰጠው አስተያየት በ2016 ዓ.ም የቱርክ የፕሬስ ነጻነት በፍርድ ቤቶች ኮሪደሮች ተገድቧል ብሎ ነበረ። ነጻ የሚባለው የሁርየት ጋዜጣ ዋና ቢሮ በጎርጎሮሳውያኑ 2015 ዓ ም ሁለት ጊዜ በመንግስት ደጋፊዎች ጥቃት ደርሶበታል። ኤርጊን በተመሰረተበት ክስ እስከ አምስት ዓመት የሚደርስ እስራት ሊፈረድበት ይችላል። የዶቼቨለ ዋና ስራ አስኪያጅ ፔተር ሊምቡርግ ኤርጊን ለዘንድሮው የዶቼቨለ የመናገር ነጻነት ሽልማት የተመረጠበትን ምክንያት ሲያብራሩም ሴዳት ኤርጊን ይህን ሽልማት ማግኘት የሚገባው ትክክለኛ ሰው ነው። እሱና ጋዜጣው ለቱርክ ሀሳብን በነፃነት ለመግለጽና ለፕረስ ነጻነት የቆሙ ናቸው። የቱርክ ባለስልጣናት ጋዜጠኞችን፣ አርቲስቶችን እንዲሁም ሳይንቲስቶችን ማዋከባቸውን አንቀበልም። እኛም ከዶቼቬሌም እንዲህ ያለው ባህሪ ተቀባይነት እንደሌለው ግልጽ መልእክት ማስተላለፍ እንፈልጋለን። ጋዜጠኞች በተለያዩ ዘዴዎች ሲታ ፈኑ ዝም አንልም ያሉት ሊምቡርግ በጎርጎረሳዊው 1962 በቱርክ ቋንቋ የራዲዮ ስርጭት የጀመረው ዶቼቨለ ከቱርክ ሕዝብ ጋር የተጠናከረ ወዳጅነት እንዳለውም አስታውሰዋል። ከ1995 ጀምሮ ደግሞ ዶቼቨለ በቱርክ ቋንቋ ድረገጹ የተለያየ ይዘት ያላቸውን መልእክቶች ያስተላልፋል። የቱርክ የጋዜጠኞች ማህበር እንደሚለው ቱርክ ውስጥ የጋዜጠኞች ነጻነት በመገደቡ ህዝቡ ነጻ የመረጃ ምንጭ የለውም። በአሁኑ ጊዜም ሀያ አንድ ጋዜጠኞች ታስረዋል። በጋዜጠኞች ላይ በሚደረገው ጫና ምክንያት በርካታ መገናኛ ብዙኃን በራሳቸው ላይ ቅድመ ምርመራ ለማድረግ መገደዳቸው ይነገራል። ለጋዜጠኞች መብት የሚከራከረው ድንበር የለሽ ዘጋቢዎች የተባለው ድርጅት ትናንት ባወጣው የዓለማችን የፕሬስ ነጻነት ዘገባ መዘርዝር ውስጥ ከሰፈሩት 180 ሀገራት ቱርክ መቶ 151ኛ ደረጃ ነው የተሰጣት። የቱርኩ ጋዜጠኛ የሚሸለመው የዶችቨለ የመናገር ነጻነት ሽልማት ለሰብአዊ መብትና ለመናገር ነጻነት ለሚሟገቱ የኢንተርኔት ጸሐፊዎች የሚሰጠው ቦብ የተሰኘው ሽልማት አንዱ አካል ነው። በጎርጎሮሳዊው 2015 ዓ ም የመጀመሪያው የዶቼቨለ የመናገር ነጻነት ሽልማት የተሰጠው ለሳውዲ አረቢያዊው የኢንተርኔት አምደኛ ራይፍ በደዊ ነበረ። በጽሑፎቹ እስልምናን ዘልፈሃል ተብሎ የተፈረደበት በደዊ ከዛሬ አራት ዓመት አንስቶ በእስር ላይ ይገኛል። ሽልማቱን ባለቤቱ ኤንሳፍ በደዊ ተቀብላለች። ቱርካዊው ኤርጊን ሽልማቱ የሚሰጠው በመጪው ሰኔ ቦን ውስጥ በሚካሄደው የመገናኛ ብዙኃን መድረክ ላይ ነው። ክሱ በመታየት ላይ ያለው ኤርጊን ሽልማቱን ቦን መጥቶ መቀበሉን ግን ከወዲሁ ለማወቅ ያስቸግራል።